spool ፈረንሳይ እንደ አውሮፓውያን አቆጣጠር በ2018 ለምታስተናግደው የዓለም ከ20 ዓመት በታች የሴቶች የእግር ኳስ ዋንጫ ውድድር በቀዳሚው የማጣሪያ ውድድር የኢትዮጵያ የሴቶች ብሔራዊ ቡድን ከኬንያ አቻቸው ጋር ባደረጉት ጨዋታ በኩል ነጥብ ተለያይተዋል። በአዋሳ ዓለም አቀፍ ስታዲየም ትላንት በተካሄደው የሁለቱ ብሔራዊ ቡድኖች ጨዋታ የኢትዮጵያ ሴቶች ብሔራዊ ቡድን በምርቃት ፈለቀና ባለምነሽ ገረመው በመጀመሪያው 45 ደቂቃ ባስቆጠሯቸው ሁለት ግቦች መምራት ችለው ነበር። ከእረፍት በኋላ ግን ኬንያውያኑ ጨዋታውን ለማጠናቀቅ ጥቂት ደቂቃዎች ሲቀሯቸው ያገኟቸውን መልካም አጋጣሚዎች በመጠቀም ሁለት ጎሎችን አስቆጥረው ከሜዳቸው ውጪ ነጥብ ተጋርተው ለመውጣት ችለዋል ጨዋታውም ሁለት ለሁለት በሆነ አቻ ውጤት ተጠናቋል። የሁለቱ ብሔራዊ የሴቶች ቡድን የመልስ ጨዋታም ከሁለት ሳምንት በኋላ ኬንያ ላይ የሚደረግ ይሆናል። ወደ አትሌቲክስ ዜና ስንሸጋገር ደግሞ በሳምንቱ መጨረሻ በተለያዩ ከተሞች በተካሄዱ የጎዳና ላይ የሩጫ ውድድሮች ኢትዮጵያውያን አትሌቶች ቀንቷቸዋል። በአሜሪካ ፊላደልፊያ በተካሄደው የግማሽ ማራቶን ውድድር የሁለት ጊዜ የኦሎምፒክ ባለድል የኢትዮጵያዊቷ አትሌት መሰረት ደፋር በአንድ ሰዓት ከ08 ደቂቃ ከ45 ሰከንድ በሆነ ሰዓት አንደኛ በመውጣት አሸናፊ ሆናለች። በዚሁ ውድድር በወንዶቹ አሜሪካዊው ጋለን ሩፕ ቀዳሚ ሆነዋል። በደቡብ አፍሪካ የኬፕታውን ማራቶን ውድድር ደግሞ አሰፋ መንግስቱ በሁለት ሰዓት ከአስር ደቂቃ ከዜሮ አንድ በሆነ ሰከንድ አሸናፊ በመሆን ያምናውን ድሉን ዘንድሮም ሲደግም ከተማ ነጋሽ ሁለተኛ ሆኖ አጠናቋል። በሴቶቹ ደግሞ ቤቴልሄም ሞገስ ባለድል ሆናለች። በተመሳሳይም ማክዳ ሃሮን በሲድኒ ማራቶን፣ መሰለች በየነ በቤጂንግ ማራቶን ቀዳሚ ሆነው በመውጣት አሸናፊ ሆነዋል በሌላ ም ውድድር ኢትዮጵያውያኑ አትሌቶች ከአንድ እስከ ሶስት ያለውን ደረጃ በመያዝ አስደናቂ ውጤት ያስመዘገቡበት የሳምንቱ የመጨረሻ ውድድር ደግሞ በኒዘርላንድ አምስተርዳም የተካሄደው የአስር ኪሎ ሜትር የጎዳና ላይ ውድድር ነበር። በዚሁ ርቀት ብርሃኑ ለገሰ አሸናፊ ሲሆን የኔው አላምረውና ጂክሳ ታደሰ ሁለተኛና ሶስተኛ በመሆን ተከታትለው ገብተዋል። በሴቶች ሶፊያ አሰፋ ሁለተኛ በመሆን ውድድሯን አጠናቃለን። ከዚሁ ከአትሌቲክስ ወሬ ሳንወጣም ዓለም አቀፉ የኦሎምፒክ ኮሚቴ ባሳለፍነው ሳምንት ፔሩ ሊማ ላይ ባካሄደው ጉባኤ ፓሪስ የ2024ን፣ ሎስ አንጀለስ የ2028ን አስተናጋጅ ከተሞች ሆነው መመረጣቸውን ይፋ ማድረጉ ይታወሳል። ፓሪስ የ2024 የኦሎምፒክ አዘጋጅ ከተማ ሆኗ መመረጧን ተከትሎም የረጅም ዓመታት የፓሪስ ነዋሪ የሆኑት አንጋፋው የስፖርት ጋዜጠኛና የቀድሞው የዓለም አቀፍ ኦሎምፒክ ኮሚቴ የፕሬዝደንቱ ልዩ ረዳትና ሕዝብ ግንኙነት እንዲሁም በተለያዩ ዓለም አቀፋዊ ስፖርታዊ ተቋማት ውስጥ አማካሪ ሆነው ያገለገሉት ከአቶ ፍቅሩ ኪዳኔ ጋር አጭር ቆይታ አድርጌ ነበር። አሁን እንደነ ፊፋ አይነቱ ብዙዎቹ ኢንተርናሽናል ስፖርት ፌዴሬሽኖች ተቋቋሞች የተቋቋሙ ፓሪስ ውስጥ ነው። ራሱ ኢንተርናሽናል ኦሊምፒክ ኮሚቴ የተቋቋመው ሶርቦን ዩኒቨርሲቲ ነው፣ ፓሪስ ውስጥ ነው። መስራቹ ራሱ ፈረንሳይ ነው። ፒየር ደ ኩበርተ ትልቅ ምሁር ነው። የፒየር ደ ኩበርተ ምሁር መሆኑ ብቻ አይደለም ስለ ኢትዮጵያ ታሪክ እንኳን የጻፈ ሰው ነው። የኦሊምፒክ እንትኑ መምጣቱ በመጀመሪያ ነገር ራሳቸው አውሮፓውያኖች ይፈልጉታል። ለምን ባለፈው ጊዜ ብራዚል ነበረ፣ ከአሁን በኋላ ደግሞ የሚሄደው ቶኪዮ ጃፓን ነው እና ከዚህ በኋላ አውሮፓ እንዲመለስ ምኞታቸው ስለነበረ ያው ፓሪስ እንደምትመረጥ የታወቀ ነበረ። ከአዘጋጅ ጋር በተያያዘ እንግዲህ ብዙ ጊዜ አሁን ሰማው የኮራፕሽን ጉዳይ ነው። ሰሞኑንም ከዚህ ጋር ከሪዮ ጋር በተያያዘ አንዳንድ ነገሮች እየተነሱ ነው እና ይሄ ጉዳይ የኦሎምፒክ መንፈስን ምን ያህል እየበረዘ ነው ማለት ይቻላል። በዚህ ረገድ ፓሪስ ምን ያህል ንጹሕ ትሆናለች ብለን እንጠብቃለን? ይሄ ፓሪስን አይመለከትም። ለምን ሁለቱም በስምምነት ስለሆነ ድምፅ የሚሰጥበት እንትን አይደለም እና ስለዚህ ማንንም ድምጽ ለመግዛት እንትናት በጣም የሚያሳፍረው እና እኔ የሚያሰጋኝ በሁሉም ጊዜ በእንደዚህ አይነት ምክንያት ላይ የሚነሱት አፍሪካያኖች ናቸው እና ክብራችን የወደቀ ነው። ድሮ የነበረን ሀብት የራሳችን ክብራችን ብቻ ነበረ። አሁን እንደዚህ ሙስና በሚነሳበት ቁጥር ያለ አፍሪካያኖች ሌላ እንትን አይልም። እውነት ነው፣ ፈረንጆቹ የሰለጠኑ ስለሆኑ እነሱም ስጦታ ሊያገኙ ይችል ሆነ። ግን የእኛዎቹ በትንሽ በተራ ነገር ስለሚዋረዱ ስለሚ ዋረዱ በጣም ያሳዝናል። እኔም ራሴ የራኩ ሲሆን ደግሞ ብራዚል ምን እንደሚያወጣ እናውቅምን። ደሞ ሌላ ውርደት ሳጨምሩብን አይቀርም። ፓሪስ እንደ ኤሮፒያኑ አቆጣጠር በ1924 ያዘጋጀችው የመጨረሻዋ ኦሎምፒክ በኋላ በ2024 የምታዘጋጀው ኦሎምፒክ ድፍን መቶ ዓመት ይሞለዋል። ይህ ታሪካዊ ክስተት ለፈረንሳዮቹ ብቻ ሳይሆን ኢትዮጵያ ከኦሎምፒክ ጋር የተዋወቀችበት መቶ ዓመት የሚሞላበት ታሪካዊ ግጥምጥሞች መኖሩንም አቶ ፍቅሩ እንዲህ ሲሉ የሚገልጹት የኦሊምፒክን እንቅስቃሴ የመሰረተው ምሁር ፒየር ደ ኩበርተ ራስ ተፈሪ መኮንን የኢትዮጵያን አልጋ ወራሽ ጋብዘው እዚህ መጥተው ጨዋታውን ተመልክተዋል እና ግርማዊ ቀዳማዊ ኃይለ ሥላሴ ወደ ኢትዮጵያ ከተመለሱ በኋላ ከመንግስታቸው በፊት በሚቀጥለው ኦሊምፒክ ማለትም እንደ ሮፓ አቆጣጠር በ1928 ኢትዮጵያ እንድትካፈል ጥረት አድርገው ነበረ እና ይህንንም አዲስ አበባ በሚገኘው በቤልጂክ አምባሳደር አማካይነት ከነገሱ በኋላ የመጀመሪያውን የኢትዮጵያ ስፖርት ኮንፌዴሬሽን እንደ አውሮፓ ቆጣጠር በ1948 በአዋጅ ሲመሰርቱ የመጀመሪያው ፕሬዚደንት ጄኔራል አብይ አበበ ነበሩ እና የኮንፌዴሬሽኑ ዋና ጸሐፊ አቶ አምደ ሚካኤል ደሳለኝ በኋላ ማስታወቂያ ሚኒስትር ሆነው እኔ ለመጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ ከአዲስ አበባ ስታዲዮም በራዲዮ እንዳስተላልፍ የፈቀዱ ሚኒስትር ናቸው። ኤድዋርድ ቪርቪ የሚባል ግሪክ አባል ሆኖ ተመርጦ ነበረ እና ግሪኩ የኦሊምፒክ ጨዋታ የተመሰረተው ግሪክ ሀገር መሆኑን የእኛ ሰዎች በማወቃቸው ኢትዮጵያ ኦሊምፒክ ኮሚቴ እንድታቋቁም ና ኢትዮጵያ በኦሊምፒክ እንድትካፈል ኃላፊነቱን ለዚህ ለኤድዋርድ ቪድቪሊ ሰጥተው እሱ ነው ከኢንተርናሽናል ኦሊምፒክ ኮሚቴ ጋር ተጻጽፎ ኢትዮጵያ እንደ ሮፓ ያቆጣጠር በ1954 የአይኦሲ አባል ሆና በ1956 በሜልቡርን ኦሊምፒክ ጨዋታ እንድትካፈል የሆነው እና የሀገራችንም ታሪክ ከፓሪስ 2024 ኦሊምፒክ ጋር የተያያዘ ነው። በዘንድሮው የቡንደስሊጋ የውድድር ዘመን ጅማሮ የሰመረለት ቦሩሲያ ዶርትሙንድ በሳምንቱ መጨረሻ በግብ የተንበሸበሸበት ሆኗል። ኤፍሲ ኮሎኝን በሜዳው አስተናግዶ አምስት ለባዶ በሆነ ሰፊ ው ውጤት አሸንፏል ያምናው ሻምፒዮና ባየር ሙኒክ ደግሞ ሜንዝን አራት ለዜሮ በሆነ ውጤት ባሸነፈበት ጨዋታ ሁለቱን ጎሎቹን ያስቆጠረው ሮበርት ለቫንዶቭስኪ በክለቡ ያስቆጠረውን የግብ መጠን ወደ 82 ከፍ ሲያደርገው በጠቅላላው በቡንደስሊጋው ከመረብ ያሳረፋቸው የኳስ ብዛቶች 156 በማድረስ የከፍተኛ ግብ አግቢነት ስፍራውን ይዟል ፍራይበርግን አራት ለምንም በማሸነፍ ውጤት የቀናው ደግሞ ባየር ሊቨርኩሰን ነው። የሆፈንሃይመንና የሄርታ በርሊን ጨዋታ ደግሞ አንድ ለአንድ በሆነ አቻ ውጤት ተጠናቋል። ወደ እንግሊዝ ፕሪምየር ሊግ ስንሻገር በእንግሊዝ ፕሪምየር ሊግ ትልቅ ግምት ተሰጥቶት የነበረው የቼልሲና የአርሴናል ጨዋታ ያለምንም ግብ ሲጠናቀቅ ማንቸስተር ዩናይትድ ኤቨርተንን አራት ለባዶ በሆነ ውጤት በማሸነፍ በፕሪምየር ሊጉ የደረጃ ሰንጠረዥ ከረጅም ጊዜ በኋላ ማንቸስተር ሲቲን ተከትሎ በተመሳሳይ ነጥብ በሁለተኛ ደረጃነት እንዲቀመጥ አስችሎታል። በ75 ሚሊዮን ፓውንድ ባለፈው ሐምሌ ወር ወደ ማንቸስተር የዞረው ሮሜሉ ሉካኩ በቀድሞ ክለቡ ላይ ግብ ሲያስቆጥር አዲሱ የኤቨርተን ተጫዋች ዋይኒ ሩኒም ከ13 ዓመት ቆይታ በኋላ በማንቸስተር ዩናይትድ ተቃራኒ ተሰልፎ ተጫውቷል። ሩኒ ተቀይሮ ሲወጣም የቀድሞ አሰልጣኙን ከጆዜ ሞሪኖ ጋር ሰላምታ መሰጣጣቱን ተከትሎ ጆዜ ሞሪኖ እንዲህ ብለዋል። ለማንቸስተር ዩናይትድ ሁሉን ነገር የሰጡ ተጫዋቾችን ሰዎች ክብር ይሰጧቸዋል በሲንጋፖር በተካሄደው የፎርሙላ አንድ የመኪና አሽቅድድም ውድድርም ጀርመናዊው ሴባስቲያን ቬትል ባጋጠመው ግጭት ከውድድሩ ውጪ ሲሆን ብሪታንያዊው ሊውስ ሃሚልተን ውድድሩን በአንደኝነት አሸንፏል። ሃሚልተን የዘንድሮውን ውድድር ዘመን ለማሸነፍ ተሀመር መኖር አለበት ሲል አስቀድሞ ተናግሮ የነበረ ሲሆን ምኞቱም የሰመረለት አስመስሎታል። በውድድሩ ብርቱ ተፎካካሪዎቹ ቬትልንና ኪሚ ራይኮነንን ማክስ ቨርስቶፕን መነሻው ላይ መኪናቸው እርስ በርሱ በመጋጨቱ ለሃምልተን መልካም እድል ፈጥሮለታል። በዚህም የውድድር ዘመኑ ሊጠናቀቅ ስድስት ዙሮች እየቀሩት ከተከታዩ ቬትል በ28 ነጥብ ርቆ ውድድሩን በአንደኝነት ለመምራትም አስችሎታል። ከዝግጅቱ ጋር ሃይማኖት ጥሩነህ ነበርኩኝ። ስለተከታተላችሁ እናመሰግናለን። መልካም ጊዜ